ተናግዶቱ ላብራ ለአብርሃም ከጌራራ ወደ ፍልስጤም ከፍልስጤም ወደ ጌራራ የመሰደዱን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድን ነው ቢሉ፣ የአብርሃም አባት ታራ ይባላል፣ ጣዖት ጠራቢ ነበር። ከእለታት በአንድ ቀን ይህንን ጣዖት ሸጠና ብሎ አብርሃምን ገበያ ሰደደው። ከጎዳና ላይ እያለ ራበው፣ ጠማው። ጣዖቱን እራበኛ፣ ብላኝ፣ ጠማኛ፣ ጠጣኝ አለው። ዝም አለው። ይህም ባይሆን ሻጫውተኝ አለው። ዝም አለው። አብርሃምም ከገበያ ደረሰና አይን እያለው የማያይ ጆሮ እያለው የማይሰማ አፍ እያለው የማይናገር አምላክ ከዚህ ጋር አለላችሁና ግዙ እያለ ይጮ ጀመር። የሚያውቁት አብርሃም አበደ እንዴ ምን ነካው እያሉ ዘብተውበት ሄዱ። የማያውቁት እሱ ያዋረደውን አምላክ ምን ዋጋ ያወጣልኛል ብሎ ቀድሞውኑ ይዞት መጣ ብለው ትተውት ሄዱ። ተመልሶ እኔ ባላውቅ ነው እንጂ አንተስ በእለተ ሰሉስ የተፈጠርክ እንጨት አይደለህም፣ ብሎ በድንጋይ ቀጥቅጦ ሌላ አምላክ መፈለግ ጀመረ። መጀመሪያ ነፋስ ረቂቅ ነው፣ የሚሄድበት አይታወቅም፣ ኃያል ነው፣ ባህር ይገስጻል፣ ዛፍ ያናውጣል ብሎ እስኪ ነፋስን ላምልክ ብሎ አሰበ። ቢመረምረው ቤት አረፍ፣ ጠፈር ደፈር ሲከለክለው አይቶ ይህም አይሆንም አለ። እሳት ረቂቅ ነው፣ አይያዝም፣ ኃያል ነው፣ እርጥቡን ከደረቅ ደረቁን ከርጥብ ያቃጥላል፣ ይህን ላምልክ ብሎ አሰበ። ቢመረምረው በውሃ ሲጠፋ እርሻ ገደል ሲከለክለው አየ። ይህም አይሆንም አለ። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል፣ የበረደውን ያሞቃል፣ የረጠበውን ያደርቃል። ይህን ላምልክ ብሎ አሰበ። ሲመረምረው መዓልትና ሌሊት ሲፈራረቀው፣ ደመና ሲጋርደው አይቶ አምላከ ፀሐይ ተናበበኒ አለ። በዚህ ጊዜ ከአብርሃም ዘር ከእመቤታችን ይወለድ ዘንድ ነበረውና ሃይማኖቱን ለማጽናት አብርሃም አብርሃም ጻእ እምብሔርከ ወተፈለጥ ማአዝማዲከ ብሎታልና የመሰረዱን ዋጋ የምታሰጭው አንቺ ነሽ አለ። አንድም አስበ አፍቅሮቱ ሰባ አስበተ ወክፎቱ ነግደ ይላል። ሰው የመውደዱን፣ እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ ይህስ እንደ ምንድን ነው ቢሉ፣ አብርሃም ከተመሳቀለ ጎዳና አራት በራፍ ያላት ድንኳን ሰርቶ የወጣውን የወረደውን ያለፈውን ያገደመውን ሲቀበል ይኖር ነበር። ሰይጣን በዚህ ቀንቶበት ከለታት በአንድ ቀን ግንባሩን ገምሶ ደሙን አፍሶ የኒ ቢጤ የመስሎ ሄዶ ከጎዳና ተቀምጦ እንግዳ ሲመጣ ወዴት ትሄዳለህ? ይለዋል። ከደጉ ከአብርሃም ቤት ይለዋል። የቀድሞ አብርሃም መስሎሃል? እነሆ እኔ ያበላኛል ሊያጠጣኛል ብዬ ብሄድ ይኸው ግንባሬን ገምሶ ደሜን አፍሶ ልብሴን ገፎ ሰደደኝ። አትሂድ፣ እኔን ያገኘ ያገኝሃል እያለ እንግዳ ከለከለበት። አብርሃምም ማይደ እግዚአብሔር ያለ ምስክር ይቀርባል ብሎ ሦስት ቀን ጦሙን አደረ። ስላሴ ሩሯሃን ናቸውና በእንግዳ ልማድ በአረጋዊ አምሳል ሄደው ከደጁ ተቀመጡ። አብርሃምም ሊቀበላቸው እየሮጠ ወጣ። በቀረበም ጊዜ ወደ ምድር ሰገደ። አቤቱ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ከቤቴ ገብታችሁ ጥቂት ረፉ፣ እግራችሁን ታጠቡ አላቸው። አቤቱ ባሪያህን አትለፈኝ ብሎ አንድነቱ ከቤቴ ገብታችሁ ጥቂት ረፉ ብሎ ሦስትነታቸውን ተናገረ። ስላሴም አዝለህ አግባን አሉት። ጽና ፍቅሩን ለማጠየቅ ነው። አንዱን አዝሎ ሲገባ ሁለቱን ገብተው አግኝቷቸዋል። ሦስትነታቸውን አውቆ ሳራን ሶስት መስፈሪያ ዱቄት አምጥተሽ በአንድ አድርገሽ ጋግረሽ አምጪ ብሏታል። እሷም እንዳዘዛት ሶስት መስፈሪያ በአንድ አድርጋ አቅርባለች። ከዚህም በኋላ ላህም ሰውቶላቸዋል። ላሙን ባርከው አስነስተውለታል፣ ሕያዋን እንደሆኑ ለማጠየቅ። በዚህም ጊዜ ልጅ እንደሚወልድ ነግረው ሲሄዱ ከሶስቱ አንዱ የዛሬ ዓመት በእውነት ወደ አንተ እመጣለሁ፣ ሚስት ሳራ ልጅን ትወልዳለች ብሎ ተስፋውን ነግሮታል። ይስሐቅን ሳይወልድ አብርሃም ይባል ነበር፣ አበ ውሑዳን ማለት ነው። ይስሐቅን ከወለደ በኋላ ግን አብርሃም ተብሏል። አበ ብዙሃን ማለት ነው። ማዛው ለይሳ የለይስሐቅ የመሥዋዕቱን ዋጋ የምታሰጭው አንቺ ነሽ። መላእክት ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ፣ ሰይጣን ሰምቶ አብርሃምን ወዳጄ ወዳጄ ትለዋለህ እንጂ በስተርጅና የወለደውን ተወራራሽ ተቆራራሽ የሌለውን አንድያ ልጁን ሰዋልኝ ብትለው እኮ አይሰዋልህም፣ አለው። ጌታም የአብርሃምን ጽድቅ የሰይጣንን ሐሰት ለመግለጽ ገና በዱር ሳለ አብርሃም አብርሃም ሱዕ ሊተ ይስሐቅሃ ወልደከ ዘታፈቅር አብርሃም የምትወደውን አንድ ልጅህን ይስሐቅን ሰዋልኝ አለው። አብርሃምም ከቤት የወሰድኩት እንደሆነ እናቱ እያለቀሰ ታዳክመኛለች ብሎ በዚያው በዱር ባለበት በቅሎውን ጭኖ ሁለቱን አሽከሮቹን አስከትሎ እንጨቱን፣ እሳቱን፣ ወቅለምቱን አሲይዞ ሦስት ቀን ተጓዘ። በሶስት ሶስተኛው ቀን በሞሪያ አምደ ብርሃን ተተክሎ ተመለከተ። ከዚህ ሰዋልኝ ሲለይ ነው ብሎ ብላቴኖቹን ከዚህ ቆዩን አላቸው። አነ ወወልዴ የሰግደነ ንገብ፣ እኔና ልጄ ከዚህ ሰግደን እንመለሳለን ብሎ እንጨቱን እሱ ይዞ እሳቱንና ቢላዋውን ለልጁ አስይዞ ሲሄድ እፀ እሬኢ እሳተ እሬኢ መጥባይተ እሬኢ አይቴ በጉ ለምሷ ኦ አባ አባዬ እንጨቱን አንተ ይዘሃል፣ እሳቱንና ስለቱን እኔ ይዣለሁ! የመሥዋዒቱ በግ ወዴት ነ አለው። ምሥዋዕ ውሳሓ ባሃሎ የአምር እግዚአብሔር አርምም፣ ወልዴ ልጄ፣ ዝምበል በል መሥዋዒቱን እግዚአብሔር ያውቃል አለው። ደርሰው ደንጊያውን ሲጠፈጥፍ፣ መሰዊያውን ሲያመቻች፣ አባዬ፣ ፈጣሪህ ልጅን ሰዋል ይብሉሃል መሰለኝ አለው። ታዲያ ትጠቀምበታለህ እንጂ አትጐዳበትም አለው። እንግዲያውስ እኔ ሕፃን ነኝ፣ አንተ ሽማግሌ ነህና፣ ስፈራገጥ እንዳላስቈርጥህ እጄን እግሬን እሰረኝ ደግሞም አባትና ልጅ ዓይን ለዓይን ተያይተን ፈርተህ ራርተህ ትተወኝና ከፈጣሪ ጋር እንዳትጣላ በልቤ አስተኝተህ ፊቴን ወደ ምድር ደፍተህ ሰዋኝ አለው። ወአስከቦ በከብዱ ይላል። በልቡ አስተኝቶ ሰይፉን አንገቱ ላይ አሳርፋለሁ ሲል የአብርሃምን ቁርጥ ሕሊናውን ተመልክቶ አብርሃም፣ አብርሃም ኢታውርድ እዴከ ላይለ ይሳቁል ኤየ በብላቴናው ላይ እጅህን አትዘርጋ የሚል ድምፅ ሰማ። ቀናቢል ጻዳ በግ በእፀ ሳቤቅ ታስሮ ተመለከተ። አይ ይህን ሰዋልኝ ሲለ ላይ ነው ብሎ ይስሐቅን ፈጥቶ ያንን ተቀብሎ ሰውቷል። ይህ ምሳሌ ነው። ይስሐቅ የዚህ ዓለም ምሳሌ፣ በግ የወልደ እግዚአብሔር ምሳሌ። ይስሐቅ በበጉ ምክንያት እንደ ዳነ፣ ይህም ዓለም በጌታ ሞት ለመዳኑ ምሳሌ። አንድም ይስሐቅ የመለኮት በግ የትስቤት መጥባይት ቢለዋ በጉን እንጂ ይስሐቅን እንዳላገኘው መከራም ትስቤትን እንጂ መለኮትን ላለማግኘቱ ምሳሌ አንድም ይስሐቅ የጌታ ሕሊና አብርሃም የመቃብር ይስሐቅን አብርሃም በሕሊናው በሰዋው በሶስተኛው ቀን ድኗል። ጌታም ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ ለመነሳቱ ምሳሌ ነው። እጽ የመስቀል መጥባሕት የስልጣን እግዚአብሔር እሳት የመንፈስ ቅዱስ ስጋ ዘአስተዳለወ መንፈስ ቅዱስ ነውና ሁለቱ ብላቴኖቹ የሁለቱ ወንበዴዎች ሲሄድ ሶስት ቀን ሲመለስ ሶስት ቀን ስድስት ቀን ይሆናል። የስድስቱ ሰሙን ህማማት ምሳሌ። በጉ ከሰማይ ወርዷል ያሉ እንደሆነ ከሰማይ ሰማያት ለመውረዱ ምሳሌ። ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከአብርሃም ዘር ለመወለዱ፣ ከዱር ተገኝቷል ያሉ እንደሆነ በሕቱም ድንግልና ለመወለዱ ምሳሌ ነው። ወሰዋስዊሁ ለያዕቆብ የያዕቆብ ሰዋስወ ወርቅ አንቺ ነሽ። ይህስ እንደ ምንድን ነው ቢሉ፣ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ ጊዜው መሸበት። ከጎዳና ጥቂት እልፍ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ የወርቅ መሰላል ተተክላ፣ ከምድር እስከ ጠፈር ደርሳ በላባ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላይስ ሲወጡባት ሲወርዱባት አይተዋል። አፈፍ ብሎ ተነስቶ ዛቲ ኢቲሆውታለ ሰማይ ዝየ ይትሃነፅ ቤተ እግዚአብሔር ይህ ቦታ እንዴት ያስፈራ! ይህ ቦታ የእግዚአብሔር ስፍራ እንጂ ሌላ አይደለም፣ የሰማይ ደጅ ናት ብሎ ትንቢት ተናግሮላት ዘይት አፍሶባት ሄዷል። ለጊዜው ከአርባ ስምንቱ ምኵራባት አንዱ ታንጾባታል። ፍጻሜው ግን ድንጋዩ የትንቢተ ነቢያት ሰዋስው የእመቤታችን ያቺ በዚያች ድንጋይ ላይ ጸንታ እንደ ተተከለች እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ኦ ድንግል አምሳሎ ትንቢት ዘነቢያት እንዲል አንድም ወይም ሰዋሰው የእመቤታችን ዙፋን፣ የማህጸኗ ንጉሥ ንጉስ ይወልደ እግዚአብሔር መላእክት ሲወጡባት ሲወርዱባት ማየቱ መላእክት የእመቤታችን ማህጸኗን አለም ዓለም አድርገው ዘጠኝ ወር ከአምስት ቀን ፈጣሪያቸው ኢየሱስ ክርስቶስን ቅዱስ ቅዱስ ቅዱስ እያሉ የማመስገናቸው ምሳሌ። ወናዛዚቱ ለዮሴፍ ዮሴፍን የምታረጋጊው አንቺ ነሽ። ይህስ እንደ ምንድን ነው ቢሉ ዋበዊነይ ቀደምት ቀኑ ላይ ለዮሴፍ አባቶቻችን በዮሴፍ ቀንተው፣ ወሴጥዎ ለብሔረ ግብፅ ለግብፃውያን አሳልፈው ሸጡት። በምን ይቀኑበት ነበር ቢሉ የራሔል ሽታ መታሰቢያ እያለ ይወደው ነበርና ከፍቅሩ ጽናት የተነሳ አራት ህብር አምስተኛ ወርቀ ዘቦ ግምጃ ያለብሰው ነበርና በዚህ ይቀኑበት ነበር። ከለታት በአንድ ቀን አባዬ ህልማየሁ አለው። ምን አየህ አለው። አስራ አንድ ነዶ እኔ ለያስኩት ነዶ ሲሰግዱ አየሁ አለው። አስራ አንድ ነዶ ወንድሞች ናቸው በረሃብ ምክንያት ይገዙልህ ይሆናል ልጄ። እንግዲህ ወዲህ ህልማየሁ አየሁ አትበል፣ ወንድሞችህ ይጣሉሃል አለው። ዳግመኛም አባየ ህልም አይቼ ተርጉምልኝ አለው። ልጄ ህልማየሁ አየሁ አትበል አላልኩም አለው። ይኸውም አልቀረም ይተረጉምለታል። እስኪ ምን አየህ ንገረኝ አለው። አስራ አንድ ከዋክብ ፀሐይ፣ ጨረቃ በእኔ በኩል ላለው ኮከብ ሲሰግዱ አየሁ አለው። ፀሐይ እኔ አባትህ ነኝ ጨረቃም እናትህ ናት፣ ከዋክብትም ወንድሞች ናቸው። በረሃም ምክንያት ወደፊት እንገዛልህ ይሆናል አለው። ምነው እናቱማ ያን ጊዜ ሞታ የለም ይሉ፣ ብትኖር የሚገዛ ስለሆነ አንድም ሞግዚቷን ቆጥሮ በዚህ ይቀኑበት ነበር። ከለታት አንድ ቀን ለወንድሞች ስንቅሰተህና ብሎ ሰደደው። ሶስት ቀን ፈልጎ አጣቸው። ጦሙን አደረ። በሶስተኛው ቀን አንድ ሰው አገኘ። አይቴ ርእዩ አኃውዬ ወንድሞቼን አይተሃቸዋል? አለው። ትናንትና ቴምናታ ውለው ነበር ዛሬ ወደ ዶታይን እንሰማራለን ሲሉ ሰምቻቸዋለሁ። የዶታይንን ጎዳና እየጠየቅ ሂድ አለው። ሲሄድ ገና ከሩቁ አሻግረው አይተው መጻ ዝኩ ሀላሜ ህልም ንኡ ንቅትሎ ንር አይህለብሁ ያ ህልም አየሁ አየሁ የሚለው ግብዝ ወንድማችን እንሆ መጣ። ኑ እንግደለው። እስኪ ከሞተ በኋላ ተነስቶ ይገዛን እንደሆነ እናያለን ብለው ወደ እሱ እየሮጡ ሄዱ። እሱ የናፍቆት መስሎት ወደ እነሱ እየሮጠ ሄደ። የያዘውን ስንቅ ተቀብለው አንዱ በጥፊ አንዱ በቡጢ አንዱ በጡጫ አንዱ በርግጫ ይመቱት ጀመር። ሮቤል ይህ ልጅ አጥንታችን ፍላጭ የሥጋችን ቁራጭ ነውና አንግደለው፣ የክረምት ውሃ የሚቆምባት ጉድጓድ አለች፣ ከዚያ እንጣለው አላቸው። እንዲህ ማለቱ ሮቤል ከአባቱ ቅብት ደርሶ ነበርና ሰርቄ ወስጄ መታረቂያ ይሆነኛል ብሎ ነው። አንድም ከብት የሚመልሱት በተራ ነው። ያመጣላቸውን ስንቅ ሲበሉ የሮቤር ተራ ደረሰ። ሊመልስ ሄዶ ሳለ እስማኤላውያን ነጋዴዎች መጡ። ይሁዳ የይሁዳ ፊት አውራሪ ነውና ይህ ልጅ የአጥንታችን ፍላጭ የሥጋችን ቁራጭ ነው ብንገለውም አንጠቀምም፣ ይልቅስ እንሽጠው አላቸው። እነሱም ተስማምተው ለእስማኤላውያን ለሀያ ብር ሸጠውታል። ምን ነው ለሰላሳ ብር አይደለም ቢሉ የሚዛን ደግነት ነው። በእነዚህ 20 በእነዚያ ሰላሳ ይሆናልና ያን ጊዜ ስምዖን ይህ ኮብላይ ባሪያ ነው እንዳይከዳችው በደንብ ጠብቁት ብሎ በጥፊ መጥቶታል። ወዲያው ልብሱን አስቀርተው ሁለት ጠቦት አርደው ልብሱን ደም ቀብተው ርኢ ለመክዳኑ አባታችን ዮሴፍ ወደኛ ሰደው ኖሯል ይህ ልብስ የዮሴፍ ልብስ ይመስላል አሉት። አዎ ስንቃድር ሰህ ናብየው ሰድጀው ነበር አርዌ እኩይ በልዖ ወልድየ ልጄ ክፉን አውሬ በልቶታል እያለ ያለቅስ ጀመር። ይህ ምሳሌ ነው። ዮሴፍ የጌታ፣ ይሁዳ የይሁዳ፣ ስምዖን የፀሐፍት ፈሪሳውያን። አንድም ዮሴፍ የመለኮት ልብስ የትስብእት ደሙ ልብሱን እንጂ ዮሴፍን እንዳላገኘው መከራም ትስብእትን እንጂ መለኮትን ላለማግኘቱ ምሳሌ። እንዲህ ስለሆነ ግን ምሳሌ ዘይሃጽጽ ነው። ዮሴፍ ከልብሱ እንደተለየ መለኮት ከትስቢት የተለየ አይደለምና ወሶበን ምስል ዘንተ ምሳሌ እይም ሰልክሙ ዘንፈልጦ ለመለኮትም ትስቢት በከመ ተፈልጠ ዮሴፍ እም ልብሱ እንዲል አንድም ዮሴፍ የጌታ ዮሴፍ ሕያው በግብጽ ምውት በከነአን እንደሆነ፣ ጌታም ምውት በስጋ ሕያው በመለኮት ነውና፣ ስምዖን ዮሴፍን በጥፊ እንደ መታው፣ ፈሪሳውያንም ጌታን በጥፊ መተውታልና፣ እስማኤላውያን ወስደው ለጲጥፋራ ለሰላሳ ብር ሸጠውታል። ሕያውን ተቀብለው አስሩን በቀረጥ ተቈጥረውበታል። እሱም ደግነቱን ጥበቡን ተመልክቶ የውስጥ ጉዝጉዙ የሜዳ ንስንሱ ባንተ ይሁን ሀብቴ፣ ንብረቴ በእጅ ይሁን ብሎ ሾሞታል። ዋሃሎ እግዚአብሔር ምስሌሁ እግዚአብሔር በረድኤት በበረከ ከሱ ጋር ነበረ። ዋዳኖም ኩሉ ምንዳቤሁ ከመከራ ሁሉ አዳነው። ይህስ እንደ ምንድን ነው ቢሉ ወደየት አእይንቲሃ ብእሲተ ጲጥፋራ ላይለ ዮሴፍ እንዲል ዮሴፍ እጅግ መልከ መልካም ነበረና የጲጥፋራ ሚስት ሲወጣ ባቱን ሲገባ ደረቱን እያየች ባሐፀ ዝሙት ተነደፈች። ባገኘችው ቁጥር ከኔ ጋር ተኛ ተድላ ደስታና ድርግ እያለች ትዘበዝበው ነበር። እሱ ግን ሁልጊዜ እምቢ ይላት ነበር። ከለታት በአንድ ቀን ጲጥፋራ በሌለበት ገንዘብ ለመቁጠር ግምጃ ለማናፈስ ዮሴፍ ከዕቃ ቤት ገብቶ ሳለ፣ አንተ ባሪያ ዛሬ ግን ከኔ ጋር ካልተኛ አልለቀኩሁም ብላ ተራምዳ ያዘችው። ነጥቄ ይሄዳለው ሲል ልብሱ ከወደ ኋላው ተቀደደ። ብታፍር የእሷን ከወደፊቷ ልብሷን ቀዳ ኡ ብላ ጮኸች። ጎረቤት ተሰብስበው መጥተው ምን ሆንሽ? ምን አጋጠመሽ? አሏል ባሪያ የሚገዛ ሰው መልከ ክፉውን ፀጉረ ከርዳዳውን አፍንጫ ጎራዳውን አይቶ ይገዛል እንጂ ከሱ የበለጠ መልከ መልካም ወጠምሻ ጎረምሳ ገዝቶ ይኸው ልድ ፈሪሻ ለኝ አለቻቸው። አሕዛብ ፍርድ ጠንቃቆች ናቸውና። አይ ነገሩስ፣ አይመስልም ፈቃድ የአንቺ ይመስላል። የአንቺ ልብስ ከወደ ፊት፣ የሱ ልብስ ከወደ ኋላ ተቀዷል። ዳሩ ግን አንቺ ከምታፍሪ ይህ መጻተኛ ቢያፍር ይሻላል ብለው አስረው አቆዩት። ጲጥፋራ ሲመጣ ነገሩት። እሱም የቅናት የለው ጽናት እንዲሉ እንዲህ አያደርግም ሳይል ከፈርዖን እስር ቤት አስገቡት ብሎ አስገባው፣ አሳሰረው። እስረኞች ቀደም ብሎ የመጣላቸውን ምግብ እየተሻሙ እየበሉ ሳይጠግቡ ያድሩ ይውሉ ነበር። ዮሴፍ ግን እስር ቤት ከገባ ጊዜ ጀምሮ አቆይተን እንብላው እያላቸው አንድ ጊዜ አቆይተው ቢበሉት በርክቶላቸው ራታቸውን ጠግበው ለምሳቸው ተርፏል። የእስር ቤቱ ኃላፊ የዮሴፍን ጥበቡን ደግነቱን አይቶ አንተ ሰው አንተ ከገባህ ጊዜ ጀምሮ እስረኞቹ በበረከት ጠግበው ያድራሉ። እሊህን እስረኞች በዚህን ጊዜ እህል ቅመሱ፣ በዚህ ጊዜ ውጡ፣ በዚህ ጊዜ ግቡ፣ በዚህ ጊዜ ፀሐይ ሙቁ ብለህ እንድታዝ ሾሚሃለሁ ብሎ በእስረኞቹ ላይ ሾሞታል። ይህ አደረ ዮሴፍ ዘእንበለ ሲመት ያሰኘው ቅሉ ይህ ነው። ወዋቦ ሞገሰ በግብፅ ንጉሥ በፈርዖን ዘንድ ሞገስን ባለሟልነት እግዚአብሔር ሰጠው። ወጥበበ በቅድመ ፈርዖን ንጉሠ ግብ ሕልምን መተርጎምን እግዚአብሔር ገለጠለት። ይህስ እንደ ምንድነው ቢሉ የፈርዖን ሥጋ መልከኛ ጠጅ አሳላፊ ከዚያ እስር ቤት ታስረው ነበር። ዮሴፍ ከውጭ ቆይቶ ሲገባ እነዚህ እስረኞች አዝነው ተክዘው አገኛቸው። አሰሩ ለልብ ብሩህ ገጽ ወም ከመይቴክዝ ልብ ደምን ገጽ እንዲል ምን ሆናችሁ? አዝናችኋል ተክዛችኋል? አላቸው። ህልም አይተን የሚተረጉምልን አተን ነው አሉት። ህልምን የሚተረጉም እግዚአብሔር የገለጠለት ነው፣ እስኪ ንገሩኝ አላቸው። መጀመሪያ ጠጅ አሳላፊው ይነግረዋል። ሶስት ወይን ዘለላ አግኝቼ በጌታዬ ጽዋ እየጠመቅሁ ለጌታዬ ሳሳልፍ አየሁ አለው። ሶስት ዘለላ ሶስት ዕለታት ናቸው። ፈርዖን እስከ ሶስት ቀን አዳራሽ ይገኛል፣ ከፍርድ ይቀመጣል። በአንተ እግር የተሾመው አጥፍቶ አንተ አልምተህ ትገኛለህ። እሱን ይቀጠዋል፣ አንተን ግን ወደ ቀደመው ሥራህ ይመልሰሃል። ነገር ግን ቀድሞ ዕብራውያን ወንድሞቼ በግፍ ሸጠውኛል፣ ዛሬ ደግሞ ግብፃውያን በግፍ አሳስረውኛል አዘክረኒ በቅድመ ፈርኦን እግዚእከ፣ ይህ ቸርነት በተደረገልህ ጊዜ እኔንም ከንጉሥ አሳስበህ ከዚህ እስር ቤት አውጣኝ አለው። ሁለተኛውም ስጋ መልከኛው ለጓደኛው እንደተረጎመለት ለሱም የሚተረጉምለት መስሎት፣ እኔም አዝማደ መባለት በሶስት እንቅብ ደራርቤ በራሴ ላይ ተሸክሜ አእዋፍ እየተነጣጠቁ ሲበሉ ታየሁ አለው። ሶስት እንቅብ ሶስት ዕለታት ናቸው። ፈርዖን እስከ ሶስት ቀን አዳራሽ ይገኛል፣ ከፍርድ ላይ ይቀመጣል። ፍርዱ ሲታይ በአንተ ግር የተሾመው አልምቶ አንተ ግን አጥፍተህ ትገኛለ። እሱን ይሾመዋል፣ አንተን ግን ይቀጣሃል። አዕዋፍ እየተነጣጠቁ ሲበሉት ማየትህ ንጉሥ የገደለውን አንበሳ የሰበረውን የሚቀብረው የለምና አእዋፍ ሥጋህን እየተነጣጠቁ ይበሉሃል አለው። ይኸውም አልቀረም። በሶስተኛው ቀን ፈርዖን አዳራሽ ተገኘ፣ ከፍርድ ላይ ተቀመጠ። ስለምን ቢሉ አሕዛብ የተወለዱበትን ቀን ያከብራሉ። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ፣ አንድም በዚህ ቀን ተወልደን ለእንደዚህ አይነት ማዕረግ ደረስን ሲሉ፣ መኳንንቱን እንደምን ውላችኋል አላቸው። ንጉስ ሻመት ንገስ መልካም ውለናል ነገር ግን የቀደመውን ጠጅ አሳላፊ የዛሬውን ስጋ መልከኛ ለሹመት የቀደመውን ስጋ መልከኛ የዛሬውን ጠጅ አሳላፊ ደግሞ ለቅጣት ሰጥተናል አሉት ለካ እንዲህ ያሳምተውኛል ብሎ በሰይፍ አስመትቷቸዋል ንጉሥ የገደለውን አንበሳ የሰበረውን የሚደፍር የለምና አእዋፍ እየተነጣጠቁ በልተዋቸዋል እነዚያንም ሾሟቸዋል ይህ በተደረገ በሁለት ዓመት ውስጥ ፈርዖን ህልም አይቶ የሚተረጉምለት አጥቶ አዝኖ ተክዞ ሳለ ያ ሰው መጣ። አዝኖ አየው። ንጉሥ ምን ሆነ አዝንሃል? አለው ህልም አይቼ የሚተረጉምልኝ አጥቼ አለው እዚ ከራ ለኀጢአቴ አለ ገና አሁን ኀጢአቴን አሰብኳት አለው እኔ ባሪያህ በኀጢአቴ ታስሬ ሳለሁ ጲጥፋራ ያሳሰረው ዮሴፍ የተባለ እስረኛ አለ። እኔ ህልም አይቼ ተረጎመልኝ፣ ተደረገልኝ። ጓደኛዬም ህልም አይቶ ተረጎመበት፣ ተደረገበት። ንጉስ፣ አሁንም ከሱ በቀር የሚተረጉምልህ አታገኝም አለው። እንግዲያውስ ራሱን ላጭታችሁ ጥፍሩን ቆርጣችሁ፣ ልብሱን ገላውን አጥባችሁ አምጡልኝ አላቸው። ጎስቋላ ነገር ከንጉሥ ፊት አይቆምምና ገላውን አጥበው ፀጉሩን ላጭተው ጥፍሩን ቆርጠው ካባ አልብሰው አመጡለት። አንተ ሰው ህልም አይቼ ትተረጉም ልብዬ ነው አለው ንጉሥ! ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ብሎ በሃይማኖት ይነከዋል። ከዚያ አስቀድሞ ፈርዖን እግዚአብሔርን አያውቅም ነበረና በል ንገረኝ አለው። ሰባት ያማሩ የወፈሩ ላሞች ዘባራ ያሆን ሰና ይላቸዋል፣ ከአንድ ባህር ወጥተው ወዲያ ማዶ ሲሰማሩ ሰባት የከሱ የኮሰሱ ላሞች ከአንድ ባህር ወጥተው እነዚያን ውጠዋቸው ከቀደመ ክሳታቸው ሳይለወጡ ሰባት ያማሩ የለመለሙ ገብሶች ዘባራ ያሆን ሰና ይላቸዋል፣ ከአንድ ዛፍ ስር ሲወጡ እንደዚሁ ሰባት የሰለቱ የደረቁ ገብሶች ደግሞ ከአንድ ዛፍ ስር ወጥተው እነዚያን ውጠዋቸው ከቀደመ ግብራቸው ሳይለ ለወጡ አየሁ አለው። ሰባት የወፈሩ ላሞች፣ የለመለሙ ገብሶች ሰባት ዓመት ጥጋብ ይሆናል። ሰባት የከሱ ላሞች፣ የደረቁ ገብሶች ማየት ሰባት ዓመት ረሃብ ይሆናል። እነዚያ ውጠዋቸው ከቀደመ ግብራቸው ሳይለወጡ ማየት የሰባቱን ዓመት ጥጋብ የሚያስረሳ ሰባት ዓመት ረሃብ ይሆናል። ከአንድ ባሕር መውጣታቸው እናንት ግብፃውያን በመስኖ ነዋሪዎች ናችሁና ከአንድ ዛፍ ስር ሲወጡ ማየትህ፣ ይህ ሁሉ የሚደረገው በአንተ ዘመነ መንግስት ነውና በእህል በከብት ማየትህ እግዚአብሔር ሰውን ሲጣላ እህል ከብት፣ ነስቶ ነውና ግን፣ እግዚአብሔር መልካም አድርጎልሃል፣ ጥጋቡን ወደፊት፣ ረሃቡን ወደ ኋላ አድርጎት ቢሆን መልካም አልነበረም አለው። ለዚህ ታዲያ ምን ይበጀኛል? አለው። ብልህ ሹም አስተዳዳሪ፣ መጋቢ መሾም ነው። ወርቅ ብር በሚገበርበት በምትኩ እህል፣ ላም፣ በሬ፣ ፈረስ፣ በቅሎ፣ ልብስ፣ ሸማ በሚገበርበት በምትኩ እህል መቀበል ነው። ሰው በዘመነ ጥጋብ ጊዜ ወርቅ ብር፣ ላም፣ በሬ፣ ፈረስ፣ በቅሎ፣ ልብስ፣ ሸማ ገብር ከሚሉት ይልቅ እህል አምጣ ቢሉት ይወዳልና አለው። ወሴሞ ላዕለ ኩሉ ግብፅዋ መገቦ ላዕለ ኩሉ ቤቱ ወአልቦ ዘይጠበብ እምኔከ ካንተም የሚራቀቅ የለም። ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግስቴ ከወንበሬ በቀር የሚበልጥህ የለም። ሁሉ በእጅ ይሁን ብሎ ሀቲም ቀለበቱን አስሮ ከመደቡ አስቀምጦ ኢል አብሪል ብሎ ሾሞታል። ይኸውም አዋጅ አዋጅ! ስማ ስማ! ባሪያ የነበረ ዮሴፍ ከበረ ማለት ነው። ስሙንም እስፍንቶፎኒ ብሎታል። መዝገበ ጠቢባን፣ ሊቀ ማእምራን ማለት ነው። ግብፅን ሶስት ቀን በፈረስ በሰረገላ አስቀምጦ በመሳፍንት በመኳንንት አሳጅቦ አዙሮታል፣ አስጎብኝቶታል። ከዚህም በኋላ ዮሴፍ ወርቅ ብር ከሚገበርበት በምትኩ እህል፣ ላም በሬ፣ ፈረስ በቅሎ ከሚገበርበት በምትኩ እህል ልብስ ሸማ ከሚገበርበት በምትኩ እህል እየተቀበለ የማይነቅዘውን በሪቅ በጎተራ እያደረገ የሚነቅዘውን እያስፈጨ እያስቦካ ያስቦካ ኖራ እያስሠራ በዚያ ውስጥ አኑሮታ። ወመዛራብ ለቤረግ በግብፅ ጽኑ ረሃብ ሆነ። ወበከናን አብይማ ይልቁንም፣ በከነአን ጸና። በግብፅ ውሎ መመገብ ሲሆን፣ በከነአን ደግሞ ውሎ ማደር ሆኗልና ዋጡ ዘይሴሰዩን አበዊነ አባቶቻችን የሚመገቡት አጡ። ወሰማ ያዕቆብ ከመቦ እክል በብሔረ ግብጽ ያዕቆብ በግብፅ እህል እንዳለ ሰማ። ሰፈሩ በመንገድ ዳር ነበረና እስማኤላውያን ሲያልፉ በግብፅ እህል አለ ሲሉ ሰምቶ፣ አንድም መልአኩ በግብፅ እህል አለ ልጆችን ሰደህ አሸምትህ አትበላም፤ ብሎታልና ወፈነዎሙ ላበዊነ ቅድመ አባቶቻችንን አስቀድሞ ሰደዳቸው። ዮሴፍ ከአደባባይ ተቀምጦ ሳለ ወንድሞቹ ሄደው ዮሴፍን እጅ ነሱት። ወንድሞቹ እንደሆኑ አውቆ ልጅ ሰላዮች ናቸው። የአገሩን መጥበቅ መላላት፣ የሰውን መብዛት ማነስ፣ የሰራዊቱን ብዛት ሊሰልሉ የመጡ ናቸው። ያዟቸው ብሎ አስያዛቸው። እነሱም ደንግጠው እረኛ ሰላዮች አይደለንም፣ ሰላይ ከአንድ አገር አንድ ሰው ከአንድ አገር አንድ ሰው ተውጣቶ ይመጣል እንጂ የአንድ ሽማግሌ ልጆች አስር ሆነን እንለቅ ብለን እንመጣለን አሉት። ደግሞ ውሸታቸው አንድ ሽማግሌ እንዲህ አብዝቶ አስተካክሎ ይወልዳል? አላቸው ንጉሥ። ኧረ እንዲያውም አስራ ሁለት ነበርን አሉት። ሁለቱ ወዴት አሉ ቢላቸው፣ አንዱን አውሬ በላው አሉት። ሞተ ዮሴፍ አሃዊሁ ነገርዎ ለዮሴፍ እንዳለ ባለቅኔ፣ የዮሴፍን ሞት ለዮሴፍ ነገሩት ማለት ነው። አንዱን ከቤት ጥለኑ መጣን አሉት። በሉ እውነታችሁም ሐሰታችሁም የሚታወቀው ከቤት ጥለኑ መጣን ያላችሁት ወንድማችሁን ያመጣችሁ እንደሆነ ነው ብሎ ስምዖን የሚባለው ወንድማቸውን መያዣ አስቀረው። እስመ ውእቱ ጸና በቀዳሚ ተሰይጦቱ እንዲል ስምዖን በጥፊ መቶት ነበረና መለየትን እንዲህ ይቅመሰው ብሎ ዮሴፍስ እንዲህ አያደርግም። ሀዳጌ በቀል ይቅርባይ ነው ብሎ ጠላት መውደድን ለማስተማር ሲሄድ ሲመለስ እንቅፋት እንዳያገኘው እንዳይንገላታ ነው። አንድም ከወንድሞቹ ይልቅ ሰውነቱ ከስቶ ቢያየው እስኪመለሱ ድረስ አርፎ ይሰንብት ብሎ ነው። ሹሙን አስጠርቶ በል አሸምተህ ወርቃቸውን በያቅማዳቸው ላይ አድርገህ ስደዳቸው አለው። እህሉን አሸምቶ ወርቃቸውን በያቅማዳቸው አድርጎ ሰደዳቸው። የአንድ ሽማግሌ ልጆች ናቸውና የአንዱን ስንቅ ሳያልቅ የአንዱን ስንቅ አይበሉም። ወርቃቸውን አንዱ አቅማዳውን ቢፈታ ወርቁን አገኘ። ደግሞም በመነጋው አንዱ አቅማዳውን ቢፈታ ወርቁን አገኘ። ገብአተኒ ወርቄ ብሏል ሁሉም ወርቃቸውን በየአቁማዳቸው አግኝተውታል ከአባታቸው ደርሰው እንደምን ሆናችሁ መጣችሁ አላቸው አባታችን ደህና መጣን። ነገር ግን አገረ ገዡ መልካም መስለኑ አልታየኑም እነዚህ ሰላዮች ናቸው የአገሩን መጥበቅ መላላት የሰውን መብዛት ማነስ ሊሰልሉ የመጡ ናቸው ያዟቸው ብሎ አስያዘን እረኛስ ሰላዮች አይደለንም ሰላይ ከአንድ አገር አንድ ሰው ከአንድ ሀገር አንድ ሰው ተውጣቶ ይመጣል እንጂ የአንድ ሽማግሌ ልጆች አስር ሆነን እንለቅ ብለን እንመጣለን አል ነው። ደግሞም ሐሰታቸው አንድ ሽማግሌ እንዲህ አስተካክሎ ይወልዳል አለን። እረ ከቱ 12 ነበርን አል ነው ሁለቱ ወዴት አሉ ቢለን አንዱን አውሬ የበላው አንዱን ከቤት ጥለኑ መጣን አልነው። በእውነታችሁም ሐሰታችሁም የሚታወቀው ከቤት ጥለኑ መጣን ያላችሁት ወንድማችሁን ያመጣችሁት ጊዜ ነው ብሎ ስምዖንን መያዣ አስቀረው አሉት። ያዕቆብም የሄዳችሁበትን ሸምታችሁ መምጣት ሲገባችሁ አስራ ሁለት ነበር አንዱን አውሬ በላው አንዱን ከቤት ጥለኑ መጣን ምን ያሰኛችሁ ነበር አላቸው። በሽልቻ የሄደ እህል አይበረክትምና እህሉ አለቀ። ሮቤል አባዬ ብንያምን ስጠንና ሄደን ሸምተን እንምጣ አለው። አይ ቀድሞ ዮሴፍን አውሬ የበላው አላችሁኝ፣ ስምዖንን መያዣ አስቀረው አላችሁኝ፣ ደግሞ ዛሬ አንድ የራሔል መታሰቢያ ቢኖረኝ ይህንን ልታሳጡኝ ነው? በሐዘን የተቀጠቀጠች ሰውነቴን ወደ መቃብር ታወርዷት ነው? አለው። አባዬ ይዤው ባልመጣ የእኔ ሁለት ልጆች አሉ እነሱን ግደል አለው። የሞኝ አነጋገር። ይሁዳ ግን አባቴ ይዤው ባልመጣ መርገምህ ተመራምራ ታጥፋኝ አለው። የይሁዳን ነገር ሁል ጊዜ ይቀበለው ነበር። አንተስ ባትል ረሃቡ ይገለው የለም። በሉ ይዛችሁት ሂዱ አለው። ነገር ግን ከነአን ተሳስቶ የመጣውን ወርቅ ይዛችሁ ሂዱ ደግሞም የከነአን ማሩ ሽቱ መልካም ነው። ለንጉሱ እጅ መንሻ ይዛችሁለት ሂዱ አላቸው። ወሶበ ገቡ ዳግመ ለግብፅ አፍለጦሙ በነፍስቱ ዮሴፍ ለአዊሁ ወፈነወሙ ለአበዊነ ቅድመ ብሎ ነበርና ዳግመ አለ። ዳግመኛ ወደ ግብፅ በተመለሱ ጊዜ ዮሴፍ ለወንድሞቹ በግዙርነቱ አንድም በትራቱ አስረዳቸው። ሄደው እጅ ነሱት ከቤት ጥለን መጣን ያላችሁት ወንድማችሁ ይህ ነው አላቸው። አዎን አሉት። ወልድ ይስሐል ከእግዚአብሔር ልጄ ኃይል ይስጥህ አለው። ከሊ ክፉ ወንድሞችህ ይሰውርህ ሲለው ነው። ዳህንኑ ዝኳ አረጋዊ አቡክሙ ያ ሽማግሌ አባታችሁ ደህና ነው አላቸው። ደህና ነው አሉት። አባታችንን አመሰገነልን ብለው ደስ እያላቸው እጅ ነሱት። ሹሙን አስጠርቶ ወስደህ ከወንድማቸው አገናኛቸው ብሎ በጆሮው ሲናገረው አይተው ከነአን ተሳስቶ በሄደው ወርቅ አስሮ ሊያግዘን ነው ብለው ንጉሥ፣ ኧረ ከነአን ተሳስቶ የሄደውን ወርቅ ይዘን መተናል፣ አሉት። ወርቅ ክሙ ሰፈቲኔ ሰመር ክዎ ወውሃብ ክዎ ወርቃችሁንስ ፈትኜ ጠብሼ ለግብር አሳልፌዋለሁ። ወባሃቱ እግዚአብሔር ውሃ በክሙ መድፍነ ህቡአ ፈጣሪያችሁ የተቀበረ ልዩ ወርቅ ሰጥቷችኋል እንጂ አሁንስ አይዟችሁ ከወንድማችሁ ላገናኛችሁ ነው ብሎ ወስዶ ከስምዖን አገናኛቸው። ወዲያውኑ ሦስት ማዕድ ያሰራል። አንዱን ለሊቃውን ተፈርዖን፣ አንዱን ለወንድሞቹ፣ አንዱን ለግብፃውያን። ግብፃውያን ዕብራውያንን ላም ጠባቂዎች እያሉ ይጸየፏቸዋልና፣ ግብፃውያን ላም ያመልኩ ስለ ነበር ዮሴፍ ክብ ማዕድ አሰርቶ እሱ ከመካከል ተቀምጦ በሉ እንደ ትውልዳችሁ እንደ እድሜያችሁ ተቀመጡ አላቸው። መጀመሪያ ሮቤል ተቀመጠ፣ ቀጥሎ ስምዖን፣ ቀጥሎ ሌዊ፣ ቀጥሎ ይሁዳ። ሁሉም እንደ የእድሜያቸው ከተቀመጡ በኋላ ብንያም ዞሮ ከዮሴፍ አጠገብ ተቀመጠ። በልተው ጠጥተው ከጨረሱ በኋላ ሁለት ሁለት ሆነው ይጫወቱ ጀመር። ብንያም ብቻውን ዝም ብሎ ዓይኑን እያንከራተተ ተቀመጠ። ልጄ፣ ምነው አንተ አንተስ ከወንድሞች ጋር አትጫወትም? አለው። እነሱ በአባት አንድ ብንሆን በእናት የተለያየን ነን። እነሱ የአንድ አባት የአንድ እናት ስለሆኑ እኔን ያገሉኛል። አንድ ወንድም ቢኖረኝ አውሬ በላው። ከማን ጋር ልጫወት? አለው። ያን ጊዜ ዮሴፍ እንባው አልቻል ቢለው ከእልፍኝ ገብቶ እንባውን በውሃ ታጥቦ ወጣ። አንድም ፊቱን በእንባው ታጥቦ ወጣ። ወዲያውኑ በሀቲም ቀለበቱ ጽዋውን ኳ ኳ እያደረገ እየመታ ሮቤል ትላለች። ሮቤል የሚባል ከመካከላችሁ አለ እንዴ ይላቸዋል። አዎን ብሎ ይነሳል። አሁንም ኳ ያደርግና ስሞን ትላለች። ስሞን የሚባል አለ ይላቸዋል። አዎን ብሎ ይነሳል። እንዲህ እያለ ሁሉንም በየስማቸው ጠራቸው። ሹሙን አስጠርቶ በልህላቸውን አሸምተህ ወርቃቸውን በየስልቻቸው አድርገህ ይህችን ጽዋ ግን ከብንያም አቅማዳ አድርገህ ስደዳቸው። ጥቂት እልፍ ካሉ በኋላ ገስግሰህ ሄደህ ያዛቸው። የቀደመ ክፋታቸውን ትተው እንደሆነ ይመለሳሉ፣ አልተው እንደሆነ ልጁን ጥለውት ይሄዳሉ አለው። ሹሙም አሸምቶ ወርቃቸውን በየአቅማዳቸው አድርጎ ጽዋዪቱን ከብንያም አቁማዳ አድርጎ ሰደዳቸው። በኋላ በፈረስ ገስግሶ ያዛቸው። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንዲሉ ለምንት ሰረቅሙ ገይበ ዘባት አቃሪ እግዚአ፣ ጌታዬ የሚጠጣባትን የእንቁ ጽዋ ለምን ሰረቃችሁኝ? አላቸው። አረ ስንኳን የሰው ገንዘብ ልንሰርቅ ቀርቶ ከነአን ተሳስቶ የሄደውን ወርቅ ይዘን መተን የለም ረኛስ አልሰረቅንም። ሰርቀን ከሆነ የተገኘበት ይሙት አሉት። መሞትማ ለምን ይሞታል? እኔ ባሪያ አድርጌ እገዘዋለሁ እንጂ ብሎ ጠላቱን ሲያውቅ በወዳጁ ይጀምር እንዲሉ ከሮቤል ጀምሮ ሲፈትሽ ከብንያም አቁማዳ አገኛት። ያን ጊዜ ደነገጡ። የክፉ ልጅ ክፉ፣ ያቺ እናቱ በክፋቷ ከፈረስ መግሪያ ወድቃ ቀረች። ይህም የእናቱ ክፋት አለቅ ብሎት ይባባሉ ጀመር። ይሁዳ በሐዘን የተቀጠቀጠ ሰውነቴን ወደ መቃብርት እንዳታወርዷት ብሎ አባቴ አምሎኛል አሁንም ከሱ እኔ መከራ እችላለሁ፣ እሱ ይሄድልኝ እኔ ልቅር አለው። የሰረቀኝን ይዤ እሄዳለሁ እንጂ ያልሰረቀኝን ምን ብዬ ይዤ ሄዳለሁ? ብሎ ይዞ ሲሄድ ወንድሞቹ አብረው ተመለሱ። ሮቤል ቀድሞ ዮሴፍን አንሽጠው ስላችሁ ሸጠነው አይደለም? ይህን ያህል መከራ ያገኘን። እረ ገና የዮሴፍ ፍዳ ተመራምሮ ሳያጠፋን አይቀርም አላቸው። እንዘቦ መተርጉም ማእከሌሆሙ ይላል። ከዮሴፍ ዘንድ ደርሰው ዮሴፍ በመካከላቸው ሳለ እኔ ወንድማችሁ ዮሴፍ ነኝ አላቸው። ደነገጡ። አይዟችሁ፣ አትደንግጡ። ውስጡ ጥበበ እግዚአብሔር ነው። አሁን አንተ ሸጥከው አንተ ሸጥከው እያላችሁ አትጣሉ። ይኸው ዘመነ ረሃቡ ሁለት ዓመት አልፎ ገና አምስት ዓመት ቀርቷል። ይህን ዘመነ ረሃብ እግዚአብሔር ሊያወጣችሁ ነው አላቸው። ወአእመሮሙ ፈርዖንሂ ለአዝማደ ዮሴፍ ፈርዖንም የዮሴፍን ዘመዶች ወደዳቸው። ዮሴፍን ይከዳኛል እያለ ይጠራጠረው ነበርና፣ እንግዲህ ወዲህ ግን ዘመዶቹን ካገኘ ልቡናውን ጥሎ ይኖርልኛል ብሎ ነው። አንድም በወርቅ የተገዛ ባሪያ በላያችን ላይ አሰለጠነብን እያሉ ግብፃውያን ይተቹት ነበርና የደጋጉ የነ አብርሃም የነ ይስሐቅ የነ ያዕቆብ ልጅ ሆኖ ቢያገኘው ደስ አለው። አንድም ከደጋጉ ወገን አጋብቶት ነበረና አስኒት ወለት ተጲጥ ፋራ ዘሃገረ ህልወቱ ይላታል። እሷን አጋብቶት ነበረና አንድም ከአንድ ከዮሴፍ ይህንን ያህል ጥበብ ያገኘው ከወንድሞቹ ምን ያህል ጥበብ አገኝ ሆን ብሎ ደስ አለው። ወላከ ዮሴፍ ወሰዎሙ ላቡ ወለኩሎሙ አዝማዲሁ ዮሴፍ አባቱን፣ ዘመዶቹን አምጡልኝ ብሎ ላከ። ይኸው ዘመነ ረሃቡ ሁለት ዓመት አልፎ አምስት ዓመት ቀርቷል በስልቻ ጆሮ የሄደ እህል አይጠቅምምና ከመይህን ቆሳቁሳቲ ክሙ ይላል። ጥቃቅኑ ሁሉ እንዳይቀር ብሎ ላከ። የግብፃውያን ሰረገላ ውድ ነው። በአምስት መቶ ብር የተገዛ ሰረገላ ለያዕቆብ፣ ሶስት መቶ ብር አምስት ልብስ ለብንያም፣ ሶስት መቶ ብር አምስት ልብስ ለቀሩት ወንድሞቹ። ሄዳችሁ አባቴን፣ ወንድሞቼን፣ ዘመዶቼን አምጡልኝ። አሁን አንተ ሸጥከው አንተ ሸጥከው ብላችሁ እርስ በርሳችሁ አትጣሉ። ውስጡ ጥበበ እግዚአብሔር ነው ብሎ ሰደዳቸው። ሄደው ሕያው ወልድከ ዮሴፍ በግብፅ አሉት። አምኗል። እውነት ነው፣ ይህንን ሁሉ የሰደደልኝ ልጄ ቢሆን ነው እንጂ ሌላ ቢሆን ይሰድልኛል፣ ብሎ አንድም፣ መልአኩ እስመ ዮሴፍ ወልድከ ይከድንርቃነ ከብሎት ነበረና፣ ወኮነ ፍቅዶሙ ሰባ ወአምስቱ ነፍስ፣ ቁጥራቸው ሰባ አምስት ነበር። ወረደ ያዕቆብ የአይቆብ ወደ ግብጽ ወረደ ወረደ ማለቱ እስከ ቃቱር ያል ድረስ ወጥቶ ተቀብሎታልና ራምሴ ጋምሴ የሚባል ለምለም ስፍራ አለ ጓዙን ከዚያ ትቶ አምስቱን ልጆቹን አስጠብቆ አምስቱን አስከትሎ ሄደ ከፈርዖን ዘንድ እጅ ነሳ ፈርዖን እድሜ ስንት ነው አለው እድሜስ መቶ ሰላሳ ነው ይኸውም በመከራ ተፈጽሟል አባቶቼ ዘጠኝ መቶ አምስት መቶ ይኖሩ ነበር አለው ንጉስ የኔ ልጆች ባሪዎቼ፣ ከብቶቼ ብዙ ነው። ቦታ ስጠኝ አለው። ግብፅ ሁሉ በልጅ በዮሴፍ እጅ ናት። ስለ እሱ አታስብ፣ እሱ ባወቀ ይሰጥሃል አለው። ዮሴፍም ቦታ ሰጥቶ ይመክራቸዋል። እናንተ የኔ ዘመዶች አውቃችኋለሁ። ወንዶቹ ፈረስ ግልቢያ፣ ውሃ ዋና፣ በገና መደርደር እናውቃለን ትላላችሁ፣ ሴቶቹም መፍተል፣ መስፋት እናውቃለን ትላላችሁ ይሄ አሁን አያዋጣም ረሃቡ ሁለት ዓመት አልፎ አምስት ዓመት ቀርቷል በዘመነ ረሃብ ጊዜ ከእህል ከከብት የተጠጋ ነው የሚተርፈው የሚድነው ወንዶቹ ማረስ መቈፈር ከብት እህል መጠበቅ ሴቶቹ መፍጨት ማውካት መጋገር ወጥ መሥራት ጠላ መጥመቅ እናውቃለም በሉ ብሎ መከራቸው ወሞተ ውቱ ያዕቆብም ሞተ ወደክመ ያዕቆብ አቡከ ብለው ለዮሴፍ ነገሩት ተነስቶ ወጣ ያዕቆብ ዮሴፍ ልጅ መጣ ባሉት ጊዜ ተጽናንቶ ተነስቶ ተቀመጠ። ይህ ምሳሌ ነው። ዮሴፍ የጌታ ያዕቆብ የአዳም ዮሴፍ መጣ ቢሉት ያዕቆብ ተጽናንቶ እንደ ተቀመጠ አዳምም በጌታ መምጣት ጽና ነፍስ ልጅነት ለማግኘቱ ምሳሌ። ያዕቆብም በግብጽ እንዳትቀብረኝ በከናን እንድትቀብረኝ እጄን ጽፋ ጉልበቴን ምታ አለው። ዮሴፍም እጁን ጸፋ ጉልበቱን መታ። ወዲያው ወታ ስዕሎ ሙላ ሃያላ ነፈሮን ይላል። ምንም ባለሟል ቢሆንም ራሱን መሰናበት አይሆንምና አባቴ በግብጽ እንዳትቀብረኝ በከና እንድትቀብረኝ እጄን ጽፋ ጉልበቴን ምታ ብሎ አምሎኛል። ሄዳችሁ ንገሩልኝ ብሎ ላከ። ነገሩለት። ንጉሱም ከሴት ከልጅ በቀር የሴት ወይዘሮ የወንድ መኮንን ይከተለው ማንም እንዳይቀር ብሎ አዘዘለት። ሁሉም ተከተለው። የግብፅ መግቦት በዮሴፍ ነበረና ዮሴፍ አባቱ ቀብሮ እስኪመለስ ድረስ ግብፅ ጭር ብላ ሰንብታለች። ሄደው ያዕቆብን ቀብረው ሰባት ቀን እያለቀሱ ሰንብተዋል። አሁን ያዕቆብን ያህል ሰው በግብፅ ቢቀበር የሚረክስ በከነአን ቢቀበር የሚከብር ሆኖ አይደለም። ለጊዜው ሚጠት እንዳላቸው ለማጠየቅ ነው። ፍጻሜው ግን ግብፅ የመቃብር ከነአን የትንሣኤ፣ አንድም ግብፅ የገሃንም ከነአን የመንግሥተ ሰማያት ምሳሌ፣ አንድም ግብፅ የኀጢአት ከነአን የጽድቅ ምሳሌ። ዮሴፍ ማለት ገበገብ ማለት ነው። ሊያና ባላ ከወለዱ በኋላ በመጨረሻ ራሄል ዮሴፍን ስለወለደችው ዓመት ዓመት ድገመኝ ስትል ዮሴፍ ብለዋለች። ዮሴፍን የምታረጋጊው አንችነሽ አለ። ጽላት ዘሙሴ ይህ ጉባኤ ነው። ይቆየን።